በዚሁ ሪፖርት መሰረት ብዙዎቹ ለብቻቸው የሚሰደዱ ህጻናት ሕይወታቸውን አደጋ ላይ በመጣል አደገኛ በሚባሉ የጦርነት እንዲሁም ህገ ወጥ ድንበር አሸጋጋሪዎች የሚጠቀሙባቸውን የድንበር ማቋረጫዎች በመጠቀም ነው ጉዞ የሚያደርጉት። የተቋሙ ምክትል ኃላፊ ጀስቲን ፎርሲት ሪፖርቱ በወጣበት ወቅት ለጋዜጠኞች እንደተናገሩት ህጻናቱ ሀዘኔታ በሌላቸው ህገ ወጥ ድንበር አሸጋጋሪዎች የግል መጠቀሚያ ከመሆን አልፈው ለባርነትና ለሴተኛ ዳሪነት ጭምር ተዳርገዋል ብለዋል በጥናቱ የተካተተችውና ዕድሜዋ 17 እንደሆነ የተገለጸችው ሜሪ ከሀገሯ ናይጄሪያ ተነስታ በሊቢያ በማቋረጥ ወደ ጣሊያን ያደረገችው ጉዞ በህገ ወጥ ድንበር አሻጋሪዎች እጅ ላይ እንደ ጣላትና በተደጋጋሚ ለመደፈርም እንዳበቃት ተገልጿል በ2015ና 2016 ብቻ ከ200 ሺህ በላይ ህጻናት ከ80 በሚልቁ ሀገራት ጥገኝነት ሲጠይቁ ከነዚህ ውስጥም ከፍተኛውን ቁጥር የሚይዙት ከሳራ በታች ከመካከለኛው አሜሪካና ከካሪቢያን የሚነሱ ህጻናት ናቸው። እንደ ሪፖርቱ ከሆነ ዶቼ ቬለ ያነጋግራቸው የዩኒሴፍ ቃል አቀባይ ክሪስት ፓይቲ ቁጥሩ በሪፖርቱ ከተጠቀሰውን በላይ ሊሆን እንደሚችል ነው የሚናገሩት። እነዚህ አሃዞች እኛ የምናውቃቸው ብቻ ናቸው። ትክክለኛው አሃዝ ከዚህ ሊልቅ እንደሚችል ነው የምናስበው። ምክንያቱም እነዚህ የተነጠሉ ህጻናት ብዙ ጊዜ ተገቢውን ምዝገባ ያደርጉ ሌላው በዚህ ጥናት ትኩረት የተሰጠው በህጋዊ መንገድ ሊሰደዱ የሚችሉና እድሉ የነበራቸው ህጻናት ህጋዊው መንገድ እክል ሲገጥመው የህገወጡን የስደት መንገድ ይመርጣሉ። ይሄ ደግሞ ለከፍተኛ አደጋና የድንበር አሸጋጋሪዎች ሰለባም ያደርጋቸዋል። ክሪስት ፓይቲ ጨምረው እንደገለጹት ለስደተኛ ህጻናቱ ቁጥር ማሻቀብ ደቡብ ሱዳንን የመሳሰሉ አዳዲስ የግጭት ቀጠናዎች መፈጠርና ከቤተሰብ ጋር ለመገናኘት በሚል የሚደረግ ጉዞ ማሻቀብ ከፍተኛ አስተዋጽኦ አላቸው ለቁጥሩ ማሻቀብ አንድ ብቻ ምክንያት መጥቀስ አንችልም ምክንያቱ ብዙ ነው ለምሳሌ አዳዲስና እየተባባሱ የመጡ ግጭቶች አሉ ምስራቅ አፍሪካን ብትመለከት ደቡብ ሱዳን አለች በአሁኑ ሰዓት በዓለም ትልቁ የስደተኞች ቀውስ እየፈጠረ የሚገኝ አካባቢ ነው በሚሊዮን የሚቆጠሩ ስደተኞች በደቡብ ሱዳን ቀውስ ምክንያት ተፈጥረዋል እነዚህ ስደተኞች በቀጠና ይዘዋወራሉ። በመካከሉም አጋር የሌላቸው ስደተኛ ህጻናት ይፈጠራሉ። ግጭቶች በተራዘሙ ቁጥር ለስደተኞች አስቸጋሪ እየሆኑ ይሄዳሉ። አሁን በሶማሊያ ያለው ነገርም እንደዚያው ተመሳይ ነው። አሃዞች እንደሚያሳዩት ባለፉት ሁለት ዓመታት ብቻ አንድ መቶ ሰባ ሺ የሚደርሱ ህጻናት በአውሮፓ ጥገኝነት ጠይቀዋል። ዩኒሴፍ እነዚህን ስደተኛ ህጻናት ለመታደግ የሚያስችል ምክር ሐሳብ የፊታችን አርብ በጣሊያን ለሚጀመረው የጂ 7 የበለጸጉ ሀገራት ጉባኤ አቅርበዋል። ለዶቼቬሌ ሬዲዮ ለተጠናከረው ዘገባ አክመል ነጋሽ ቶሮንቶ።